በምርጫ ክርክሩ አካሄድ ላይ ምንም አይነት ሚና መጫወት እንዳልቻሉ አንዳንድ የተቃዋሚ ፓርቲ መሪዎች ገልጠዋል። መስተካከል ያለባቸው ነገሮች አሉ ይላሉ የኢዴፓ እና የመድረክ አመራር አባላት። ኢዴፓ ገዢውን ኢህአደግን ጨምሮ ዘጠኝ ፓርቲዎችን የሚያቅፈው የአገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባል ሲሆን፣ መድረክ ግን የምክር ቤቱ አባል አይደለም። እስክንድር ፍሬው ኢህአደግ መምረጥ ህዳሴን ማስቀጠል ነው። ምልክታችን ንምናስ ምልክታችን አምስት ጣት ነው። ከኛ ከመድረክ ጋር ወደፊት ምልክታችንም ጃንጥላ ነው። በጃንጥላ በሰማያዊ ተሰባሰቡ። ድል ለኢትዮጵያ። በዚህ መንገድ ምረጡን እያሉ ያሉት ፓርቲዎች ክርክር ማድረግም ጀምረዋል። ፓርቲዎቹ እንዲከራከሩባቸው የተመረጡት ርዕሶች ዘጠኝ ሲሆኑ የመድብለ ፓርቲና ሰብአዊና ዲሞክራሲያዊ መብቶች በኢትዮጵያ የሚለው የመጀመሪያው ነበር። የፊታችን አርብ ደግሞ በፌዴራሊዝም ስርዓት ላይ ክርክር እንደሚያካሂዱ ይጠበቃል። ይህም ሆኖ ተቃዋሚ ፓርቲዎች በክርክሩ አካሄድ ላይ ቅሬታዎች እንዳሏቸው እየገለጹ ነው። አንደኛው ቅሬታቸው በሁሉም ክርክሮች ላይ መሳተፍ አለመቻላቸው መሆኑንም ጠቁመዋል። ፓርቲዎቹ የሚሳተፉበት የክርክር ብዛት የሚወሰነው ባቀረቡት እጩ ብዛት ሲሆን ኢህአዴግ በዘጠኙ ርዕሶች ላይ ይከራከራል፣ መድረክ በሰባት፣ ሰማያዊና ኢዴፓ ደግሞ በአምስቱ ላይ ይሳተፋሉ። የተቃዋሚዎቹ ቅሬታ ግን ይሄ ብቻ አይደለም። ለክርክር የተመረጡት ርዕሶች ብዛት፣ ተመልካች በሌለበት መካሄዱና የመሳሰሉትም በቅሬታነት ቀርበዋል። የመድረክ ምክትል ፕሬዝዳንት ዶክተር መረራ ጉዲና ይሄንን ያብራሩት በዘጠና ሰባቱ ምርጫ ከነበረው ጋር በማነጻጸር ነው። ለምሳሌ በዛን ጊዜ ወደ 14 15 የክርክር ርዕሶች ክርክሮች ነበሩ። ዩኒቨርሲቲው የዛን ጊዜ ለምሳሌ ለራሱ ክርክሮችን በትምህርት ፖሊሲ ላይ ያዘጋጅ ነበር። ስለዚህ በዛን ጊዜ አዘጋጁም ደሞ ራሱ ኢንተር አፍሪካ ግሩፕ የሚባለው ቡድን ነው። ሰው ደግሞ ተሰብስበው እየሰማ ጥያቄ እየጠየቀ ነው ይካሄድ የነበረው። እዚህ ምን እንደሚያደርጉ አላውቅም። ወደ አስራ ምናምን ጋዜጠኞች ነው ምናምን ነዛ ቁጭ ብለዋል። የኢትዮጵያ ቴሌቪዥን ስቱዲዮ ውስጥ ነው ስቱዲዮ ውስጥ ነው። አንድ ጋዜጠኛ እንዲያርጉ እንዲያርጉ ይላል። እነዚያ ደግሞ ቁጭ ብሎ ምን እንደሚጽፉ አላውቅም። ምን ማስታወሻ እንደሚይዘው አላውቅም። ስለዚህ በተወሰነ ደረጃ ክርክሩ ህይወት እንዳይኖረው ተደርጎ ነው ፍቃቱም ሰው በማያይበት፣ ሰው ጥያቄ በማይጠይቅበት ዘጠኙ የክርክር ርዕሶች የተመረጡት ገዢውን ኢህአዴግን ጨምሮ ዘጠኝ ፓርቲዎች አባል በሆኑበት አገር አቀፉ የፖለቲካ ፓርቲዎች ምክር ቤት ነው። የዚሁ ምክር ቤት አባል የሆነው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ ግን የምክር ቤቱ ተግባር ርዕስ መምረጥ ብቻ እንደነበር አስረድተዋል። ፓርቲያቸው የሚቀርቡትን ቅሬታዎች እንደሚጋራ የጠቆሙት ዶክተር ጫኔ ምክር ቤቱ በክርክሩ አካሄድ ላይ ምንም አይነት ሚና እየተጫወተ አለመሆኑን አብራርተዋል። የመከራከሪያ አጀንዳዎቹን ከማጽደቅ በዘለለ ምንም አይነት ተሳትፎ አላደረገም። የጋራ ምክር ቤቱ በቀጥታ ምርጫ ቦርድ ቁጥር ግብዓት ወስዶ ኃላፊነቱን በሙሉ ወስዶ የሰራው የኢትዮጵያ ብሮድካስቲንግ ባለስልጣን ነው። ስለዚህ ይሄ ውሳኔ ነው ይህ ፍትሃዊ የሚያደርገው። ምክንያቱም የጋራ ምክር ቤቱ በዚህ ጉዳይ ላይ አብሮ መወሰን ነበረበት። በአቀራረብም በይዘትም ደረጃ ላይ ራሱ ታዳሚዎች መኖር እንደነበረበት፣ ጠያቂዎች እና ተሳታፊዎች ያሉበት መድረክም እንዲሆን ጥያቄ አቅርበን ይህንንም የኢትዮጵያ ብሮድካስቲንግ ባለስልጣን ለመቀበል ፈቃደኛ አልሆነም። ስለዚህ ያው ምርጫ ፕሮሰሱ ውስጥ አብረን ለመጓዝ ስለምንፈልግ ብቻ ያለውንም ጠባብ ውሳኔ ተቀብለን እየተሳተፍን ነው የምንገኘው። ለምሳሌ አሁን ያነሱት ነጥብ አለ፣ ሌሎች ፓርቲዎችም ያነሱት ነው። ስቱዲዮ ውስጥ ታዳሚ በሌለበት ከሚቀረጽ ሰዎች ባሉበት ሁኔታ ቢቀረጽ ይሻል ነበር የሚል ነገር ለምሳሌ፣ እሱም በየትኛው ስብሰባ ነበር ያነሳችሁት? ሲወሰንም አታውቁም፣ ከተወሰነ በኋላ የተነገራችሁ በእኛ በጋራ ምክር ቤት በኩል ይሄ በሀሳብ ደረጃ ቀርቦ የጋራ ምክር ቤት አባላት ሀሳቡን ተወያይተውበታል እና በዚህ ጉዳይ ላይ ገዢው ፓርቲ አክርሮ ይሄ መሆን እንደሌለበት የተከራከረበት ሂደት ነው የነበረው። ስለዚህ በወቅቱ የተወሰነ ውሳኔ ባይኖርም ገዢው ፓርቲ በዚህ ጉዳይ ላይ የነበረውን አቋም የኢትዮጵያ ብሮድካስቲንግ ባለስልጣንም ይህንኑ ነው ወደ ተግባር የቀየረው። ከዛ ውጭ የጋራ ምክር ቤቱ በዚህ በአሁኑ በክርክር መድረኩ ዙሪያ ላይ ምንም አይነት ተሳትፎ የለውም። በውሳኔውም ደረጃ ፍትሐዊ ያለመሆኑን ከመግለጽ ባሻገር ምንም ያደረገው ነገር የብሔራዊ ምርጫ ቦርድ የስራ ኃላፊዎችም ክርክሩን የማዘጋጀቱን ኃላፊነት እየተወጣ ያለው የኢትዮጵያ ብሮድካስቲንግ ባለስልጣን መሆኑን ይገልጻሉ። የባለስልጣኑ ኃላፊዎች በዚህ ላይ የሚሰጡት ምላሽ ካለ በቀጣይ ዘገባ መለስበታለሁ። የኢትዮጵያ አጠቃላይ ምርጫ የሚካሄደው በመጪው ግንቦት 16 መሆኑ ይታወቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ